ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኛ ሐምሌ 18 2009 ዓ.ም. ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና፣ ጤና ይስጥልን፣ እኔም ሰለሞን ክፍሌ ነን። በሙስና የተጠረጠሩ በቁጥጥር ስር መዋላቸውን የኢትዮጵያ መንግሥት አስታወቀ። ከተለዩት ውስጥ የተወሰኑት ብቻ አሁን ቁጥጥር ስር ውለዋል። በሂደት ደግሞ ትግሉ አጠናክረው የሚቀጥልበትና ና ብዙ በዚህ ወንጀል ውስጥ የገቡት ቁጥጥር ስር የሚወሉበት ሁኔታ ይፈጠራል። እንግዲህ ዛሬ ወደ 34 የሚሆኑ ኃላፊዎች፣ በመሀል ያሉ ደላሎች ና እንዲሁም ደግሞ ባለ ሀብቶች ከእነሱ ጋር የሚሰሩት ቁጥጥር ስር የዋሉበት ሁኔታ አለ። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለቪዮኤ ከሰጡት ማብራሪያ የተቀነጨበ ነው ያደመጣችሁት። በአብይ ርዕስ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ ፕሬዚደንት ሴት ልጅ ባለቤትና ከፍተኛ አማካሪ ጃሬድ ኮሽነር ዛሬ በምክር ቤት የደህንነት ጉዳዮች ኮሚቴ ፊት ሲቀርቡ ጠንካራ ጥያቄዎች ሊቀርቡላቸው እንደሚችሉ ይጠበቃል። ይህ የኩሽነር የምስክርነት ቃል ሩሲያ ባለፈው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ እጇን አስገብታለች ተብሎ ከቀረበው ክስ ጋር በተያያዘ የጀመረው ምርመራ አካል ነው። ጃሬድ ኩሽነር በትናንትናው ዕለት በሴኔቱ የደህንነት ጉዳዮች ኮሚቴ ተመሳሳይ ዝግ ስብሰባ ፊት ቀርበው እንደነበር ሲታወቅ በአደባባይም እርሳቸውም ሆነ ሌላ የትራምፕ ምረቱን ዘመቻ አባል ከፕሬዚደንታዊ ምርጫው በፊትም ሆነ በኋላ ከሩሲያ ጋር አንዳችም ሕገወጥ ግንኙነት አላደረገም ሲሉ አስተባብለዋል። ከሩሲያ ጋር ምንም አይነት ሚስጥራዊ ግንኙነት አላደረግኩም ወይም ደግሞ ከምርጫው ዘመቻ አስተባባሪዎች ከሩሲያ ጋር ያሴረ ሰው መኖሩን አላውቅም ሲሉ ኩሽነር ከዋይት ሀውስ በሰጡት መግለጫ አስረድተዋል። ፕሬዚደንት ትራምፕ ትላንት ጃሬድ ኩሽነር በሰጡት መግለጫ መርካታቸውን በዛሬው የትዊተር መልእክታቸው ገልጸዋል። የዩናይትድ ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽንስ በፕሬዚደንት ትራምፕ የምረጡኝ ዘመቻ ቡድንና በሩሲያ መካከል ምስጢራዊ ግንኙነት ስለመኖሩ ከተያዘው ምርመራ ራሳቸውን ለማግለል ከደረሱበት ውሳኔ ጋር በተያያዘ ስልጣናቸውን እንዲለቁ ከእንደራሲዎችና ከዋይት ሀውስ ጫና በርትቶባቸዋል ፕሬዚደንት ትራምፕ ዛሬ ለሁለተኛ ቀን በተከታታይ ባወጡት የትዊተር መልእክት ጠቅላይ አቃቢ ህጉን ተችተዋል ይልቅ በጥብቅ ሊመረመሩ የሚገባቸው ባለፈው ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲ እጩ ተወዳዳሪ የነበሩት ሂላሪ ክሊንተን መሆን ነበረባቸው ሲሉም ሀሳብ አቅርበዋል። ፕሬዝደንቱም ሂላሪ ክሊንተን በፈጸሟቸው ወንጀሎች ላይ የወሰዱት አቋም በጣም ደካማ ነው ሲሉ ሚስተር ትራምፕ ጠቅላይ አቃቤ ሕጉን ጄፍ ሴሽንስ ነቅፈዋል። በሌላ በኩል ደግሞ ጄፍ ሴሽንስ በዩናይትድ ስቴትስ ከቀድሞው የሩሲያ አምባሳደር ሰርጌይ ኪስሊያ ጋር ስላደረጉት ውይይት በአስቸኳይ በሴኔቱ የደህንነት ኮሚቴ ፊት ቀርበው ለሚቀርቡላቸው ጥያቄዎች መልስ እንዲሰጡ ዲሞክራቷ ሴናተር ዳያን ፋይንስታይን ጥሪ አሰምተዋል። እስራኤል ለአይሁድም ለሙስሊሞችም የጋራ በሆነው ቅዱስና የአምልኮ ስፍራ ላይ የብረት መለያ መፈተሻ መሣሪያዎችን የማቆም እርምጃዋን ብትቀይርም በአካባቢው ያለው ውጥረት አሁንም እንደ በረታ መሆኑ ተዘግቧል። ሪፖርተራችን ሮበርት በርገር ከኢየሩሳሌም ያጠናቀረውን ዘገባ ትዝታ በላቸው ታቀርባለች። በፍልስጤማውያኑ ዘንድ የመረረ ተቃውሞ ያስነሳውን አይሁድ የጽዮን ኮረብታ በሚሉትና በአሮጌይቱ ኢየሩሳሌም በሚገኘው ለሙስልሞች ቅዱስ የአምልኮ ስፍራ በሆነው አልአክሳ መስጊድ ላይ እስራኤል የተከለቻቸውን የፍተሻ መሳሪያዎች ነቃቅላለች። የፍተሻ መሳሪያዎቹ የተተከሉት ጠመንጃ አንጋች አረቦች ከሁለት ሳምንታት በፊት ወደ ግቢው ዘልቀው ሁለት እስራኤላን ፖሊሶችን ከገደሉ በኋላ ነበር። ፍልስጤማኑ የተቆጡት እስራኤል የእምነት ነጻነትን ረግጣለች፣ በእስልምና እምነት ሶስተኛው ቅዱስ ስፍራ የሆነውን አካባቢ በኃይል ለመቆጣጠር እየሞከረች ነው በሚል ነው። በኋላም ፍልስጤማውያኑ ሙስሊሞች በፍተሻ መሳሪያዎች ውስጥ አናልፍም ብለው ወደ መስጊዱ በሚያስገቡ መንገዶች ላይ ዘርግተው በመጸለይና መስገድ በመጀመራቸው ውጥረትና ግጭቶች ተቀጣጠሩ። ቴል አቪቭ የሚገኙት የአሜሪካ አምባሳደር ዴቪድ ፍሪማን ጣልቃ ገብተው የመስጊዱ የበላይ ጠባቂ በሆነችው በዮርዳኖስና በእስራኤል መካከል መሸምገል ጀመሩ። አንዳንድ ጊዜ ነገሮችን ቀድሞ መገኘት አስፈላጊ ነው። ያንን ያደረግን ይመስለኛል። ብዙ ወሬ ሳናበዛና ከመጋረጃ በስተጀርባ ካደረግነው ብርቱ ስራ በኋላ ሁኔታዎችን ፈጥነን አርግበናል። ይሁን እንጂ አጠቃላዩ ሁኔታ ጨርሶ አልረገበም። የፍተሻ መሣሪያዎቹ ቢነሱም ከፍተኛ ጥራት ባላቸው ካሜራዎች መተካታቸው ሙስለም ባለሥልጣናቱን አላስደሰተም። በመሆኑም ፍልስጤማውያኑ ወደ መስጊዱ እንዳይገቡ አሳስበዋል። ሁሉም ነገር ውጥረቱ ከመቀስቀሱ በፊት ወደ ነበረበት ሁኔታ እንዲመለስ ነው ፍልስጤማዊው ባለስልጣን ናቢል ሻጥ የሚናገሩት። ካሜራዎቹም ሆኑ ሌላ ማንኛውም አይነት የደህንነት እርምጃ ሙስሊሞቹን የሚያዋርድና ጨርሶ ተቀባይነት የሌለው ነው ብለዋል። ፍልስጤማውያኑ በአካባቢው ጸጥታ እንዲመለስ አይፈልጉም ሲሉ የሚወነጅሉት የእስራኤል ካቢኔ ሚኒስትር ዩቫል ስቴይኔትዝ እስራኤል እሺ ብላ እጅ ብትሰጥም ፍልስጤማውያኑ ግን በሙስሊሞችና በአይሁዶች መካከል የሃይማኖት ጦርነት ለመጫር እየጣሩ ናቸው ሲሉ ከሰዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶሪያ መንግሥት የጦር ጄቶች የተኩስ አቁም ስምምነቱን በመጣስ ዋና ከተማይቱ ደማስቆ አቅራቢያ የሚገኘውን ምስራቅ ጎታ ወረዳን ለሁለተኛ ተከታታይ ቀን ደብድበዋል ሲሉ የፖለቲካ ተቃዋሚዎች ከሰሱ። ጽህፈት ቤቱን ለንደን ባደረገው የሶሪያ የሰብአዊ መብቶች ቃፊር ቡድን መግለጫ ትናንት በአርቢን ከተማ ላይ የተካሄደው የአየር ድብደባ ለስምንት ሰዎች መገደልና ለሌሎች ሰላሳ መጎዳት ምክንያት ሆኗል። ከአየር የቦምብ ድብደባውን ያካሄድኩት ጃይሽ አልኢስላም የተባለው ታጣቂ ቡድን የተኩስ አቁም ስምምነቱን በመጣሱ ነው ሲል የሶሪያ ጦር አስታውቋል። የሶሪያ መንግሥት የጦር አይሮፕላኖች ከትናንት በስቲያ እሁድ በዱማና አይንቴርማ አይንተርማ ከተሞች ላይ ከግማሽ ደርዘን በላይ ቦምቦችን የጣሉት ከቅዳሜ እኩለ ቀን ጀምሮ ተግባራዊ ሆኗል የተባለውን በግብፅና በሩሲያ አሸማጋይነት የተደረሰውን የተኩስ አቁም ስምምነት በመጣስ ነው። አንድ የከባድ መኪና ሾፌር ትላንት ቴክሳስ ውስጥ በሕገ ወጥ መንገድ ፍልሰተኞችን በድብቅ የማስተላለፍ ወንጀል ክስ የተመሠረተበት መሆኑን ዛሬ ይፋ የተደረጉ የፍርድ ቤት ሰነዶች ያሳያሉ። በትልልፉ ወቅት አስር ሰዎች ከመኪናው ውስጥ ሞተው ተገኝተዋል ተብሏል። የ60 ዓመቱ ተጠርጣሪ ጄምስ ብራድሊ ጁኒየር ነዋሪነቱ ፍሎሪዳ ሲሆን የቀረበበት ክስ ከተረጋገጠ ዕድሜ ይፍታህ ወይም የሞት ፍርድ እንደሚጠብቀው ባለሥልጣናቱ አስረድተዋል። ፖሊስ ብራድሊን ከትናንት በስቲያ እሁድ ሳን አንቶኒዮ ከተማ በቁጥጥር ስር የዋለው በአንድ የመኪና ማቆሚያ ስፍራ ተሽከርካሪ ውስጥ የስምንት ሰዎችን አስከሬን ካገኘ በኋላ መሆኑ ታውቋል። በፋርስ ባህረ ሰላጤ ውስጥ ቅኝት በማድረግ ላይ የነበረ አንድ የዩናይትድ ስቴትስ የባህር ኃይል መርከብ ሌላ አንድ የኢራን አብዮታዊ ዘብ የጦር መርከብ በጣም ስለተጠጋው ለማስጠንቀቅ የተኮሰበት መሆኑን የዩናይትድ ስቴትስ መከላከያ ሚኒስቴር ባለሥልጣናት ዛሬ ለቪኦኤ አረጋግጠዋል። በባለሥልጣናቱ መግለጫ መሠረት ዩኤስኤስ ተንደርበርድ ሁለት የማስጠንቀቂያ ተኩሶችን በኢራኑ መርከብ ላይ ያነጣጠረው በከፍተኛ ፍጥነት እየቀዘፈ 140 ሜትር በቀረበው ጊዜ ነው። ቀደም ሲልም አደጋ ሊፈጠር እንደሚችል ለኢራኑ መርከብ የራዲዮ መልእክትና በዓለም አቀፍ ደረጃ የሚሰራበት የፊሽካ ድምፅ ተላልፎለት ምላሽ ባለመስጠቱ የመጨረሻ አማራጭ የሆነው ተኩስ ሊከፈትበት እንደቻለም እነዚሁ ባለሥልጣናት አስረድተዋል። ይህን መሰሉ ተንኳሽ እርምጃ ከባለሙያ ባሕረተኛ የማይጠበቅና አደጋን የሚጋብዝ ነው ሲሉ የአሜሪካ ባለሥልጣናት ለቪኦኤ በሰጡት መግለጫ አክለው አመልክተዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሐምሌ 18 2009 ዓ ም ምሽት ፕሮግራም ነው። በቢሊዮን የሚቆጠር የገንዘብ ጉድለትና ያልተወራረዱ የሂሳብ ሰነዶች ገንዘብ ለታቀደለት ሥራ ያለመዋሉን የሚያሳዩ ፌዴራሉ ዋና ኦዲተር መሥሪያ ቤትና የክልል ጠቅላይ ኦዲተር መሥሪያ ቤቶች ሪፖርቶች የዛሬ ሁለት ሳምንት የተወሰኑ ሰዎች ላይ ክስ ተመሠረተ። ዩኒቨርስቲ ዩኒቨርሲቲ አካባቢ ማለት ነው። ከአዲስ አበባ ዩኒቨርሲቲ እንደዝም ብሎ እኮ የሕዝብ ገንዘብ እኮ ነው የሚጠፋው። የኢትዮጵያ ሕዝብ ገንዘብ በባከነ ነው የሚነገረው፣ እና ፓርላማም ሪፖርቱን ይሰማል። ለሚመጣው ዓመት የነገር እንዳያደገም ወይም እንዲተካከል ሀሳቦች ይቀርባሉ። ይስተካከላል ተብሎ ልንድመቃል ይገባል። ከዛ በኋላ የሚጠየቁ ባለስልጣናት ይጠየቃሉ ይባላል፣ ግን ጠየቁ ማናቅም አናይም። ምሁራን አስተያየታቸውን ሰጥተዋል። በሁለተኛው አጋማሽ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በሙስና የተጠረጠሩ 34 የመንግሥት ባለሥልጣናትና የሥራ ኃላፊዎች እንዲሁም ባለሀብቶችና በመሐል አሉ የተባሉ ደላሎች በቁጥጥር ስር መዋላቸውን የኢትዮጵያ መንግሥት አስታውቀዋል። እርምጃው በተሐድሶ እንቅስቃሴ ወቅት የተገባው ቃል ተግባራዊ የተደረገበት መሆኑን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምፅ አመልክተዋል። ተጠርጣሪዎቹን በቁጥጥር ስር የመዋዋሉ ሂደት እንደቀጠለ መሆኑንም ኃላፊው አክለው ተናግረዋል። ዶክተር ነገሪ ሌንጮን ያነጋገረው እስክንድር ፍሬው ተጨማሪ አለው። አዲስ አበባ አስተዳደርና የፌዴራሉ መንግስት ዛሬ የተጀመረው እርምጃ ትኩረቶች ናቸው። የመንግስት ባለስልጣናትንና የስራ ኃላፊዎችን እንደዚሁም ባለሀብቶችንና በመሀል ያሉ ደላሎችን በቁጥጥር ስር የማዋሉ ተግባር ባለፈው አመት የተጀመረው ሂደት ቀጣይ መሆኑም ተገልጿል። የመልካም አስተዳደር ችግርን መፍታት መንግስት ካለፈው አመት ጀምሮ በትኩረት ከሰራቸው ስራዎች አንዱ መሆኑን የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አስታውሰዋል። ከዚህ አንጻር ደግሞ መሪው ፓርቲ የጥልቅ ተሃድሶ ውስጥ መግባቱን በየደረጃው ያሉ የፌዴራሉና የ የክልል የስራ ኃላፊዎችም እንደዚሁ ህዝቡን ያሳተፈ የተሀድሶ ስራ መስራታቸውን ጠቅሰዋል። በሙስና የተጠረጠሩ ባለስልጣናትንና ባለሀብቶችን በቁጥጥር ስር የመዋሉ ተግባርም ከዚያ የተሀድሶ ሂደት ጋር የተያያዘ መሆኑን አመልክተዋል። እናም ሚኒስትሩ እንዳሉት መንግስት በዚያን ወቅት የገባውን ቃል ተግባራዊ እያደረገ ነው። መንግስት በመልካም መሰረድ ዙሪያ ያለውን ችግር እንዲሁም በአጠቃላይ በስልጣን ያለአግባብ መጠቀምን፣ ሙስናን በመቆጣጠር ተጠያቂ መሆን ያለባቸውን አካላት ተጠያቂ ለማድረግ ትግሉን እንደሚቀጥል ቃል ገብቶ ነበረ። በዛው መሰረት እንግዲህ ጥናት ሲካሄድ ነበረ። በተለይም ደግሞ ከዚህ ሙስና ጋር ተያያዥነት ያላቸው ንክኪ ያላቸውን ተቋማት ለይቶ ጥናት ሲያካሄድ ነበር ማለት ነው። በዚሁ ሂደት ውስጥ እንግዲህ እስካሁን የተለዩት አሉ። ከተለዩት ውስጥ የተወሰኑት ብቻ አሁን ቁጥጥር ስር ውለዋል። በሂደት ደግሞ ትግሉ ተጠናክረው የሚቀጥልበትና ብዙ በዚህ ወንጀል ውስጥ የገቡት ቁጥጥር ስር የሚውሉበት ሁኔታ ይፈጠራል። እንግዲህ ዛሬ ወደ 34 የሚሆኑ አራት ኃላፊዎች በመሀል ያሉ ደላሎችና እንዲሁም ደግሞ ባለ ሀብቶች ከነሱ ጋር የሚሰሩት ቁጥጥር ስር ያዋሉበት ሁኔታ አለ። ኃላፊዎች ሲባል የመንግስት ባለስልጣናት ማለት ነው። በምን ደረጃ ያሉ? በመንግስት ባለስልጣን ያው ከፍተኛ ኃላፊዎች በተለያዩ ደረጃ ላይ ያሉት ናቸው። ከአዲስ አበባ ከተማ አስተዳደር የተለያዩ ተቋማት፣ እንዲሁም ደግሞ ከፌዴራልም እንደዛው ማለት ነው። እንግዲህ አሁን ከተለዩትና ክትትል እየተደረገ ካለ ውስጥ የተወሰኑት ነው የተለዩት እስካሁን አሁን ቁጥጥር ስር ከዋሉት ውስጥ የአዲስ አበባ መንገዶች ባለስልጣን፣ የፌዴራል መንገዶች ባለስልጣን እንዲሁም ደግሞ የስኳር ኮርፖሬሽን፣ ፋይናንስና ኢኮኖሚ ትብብር ሚኒስቴር እና ሌሎችም ይገኙበታል። ስለዚህ በፌዴራል ደረጃ በከፍተኛ ደረጃ እንዲሁም ደግሞ በአዲስ አበባ ከተማ አስተዳደር ደረጃ ያሉት ናቸው መስሪያ ማለት ነው። ቁጥሩ እየተናገረን ሳለን ቁጥሩ የሚጨምርበት ሁኔታ አለ። ስለዚህ በሂደት ነገ ሊሆን ይችላል አጠናክረን ወንጀላቸው የተሳተፉበት ወንጀል ምን እንደሆነ በዚህ ወንጀል ውስጥ የተጠረጠሩትና ቁጥር ሲራዋሉት ማንነታቸውን ሁሉ የሚገለጽበት ሁኔታ አለ። አሁን እንግዲህ የሚደረገው በህግ አግባብ ቁጥጥር ስር ከዋሉ በኋላ ምርመራ ይቀጥላል። ከዛ ክስ ይመሰረትባቸዋል። ስለዚህ ይሄ የሚደበቅ ነገር አይደለም፣ በቅርቡ እንገልጻለን ማለት ነው። በሚኒስትሩ ቃለምልልስ እንደተንጸባረቀውም በቁጥጥር ስር የዋሉት ግለሰቦች ማንነት እንደዚሁም ሲያገለግሉበት የነበረው የስልጣንና የኃላፊነት ደረጃ በዝርዝር አልተቀመጠም። ይህ ቃለምልልስ እስከተካሄደበት ከቀኑ 11 ሰዓት ከ30 ድረስ 34 ሰዎች በቁጥጥር ስር መዋላቸውና እርምጃውም እንደሚቀጥል ከመጠቀ ከመንቀሳቀሱ በስተቀር ዝርዝር መረጃው በሂደት እንደሚገለጽ ግን ሚኒስትሩ ዶክተር ነገሪ ሌንጮ ነግረውኛል። አሁን ይሄንን መረጃ ለመጀመሪያ ደረጃ አሁን በመጀመሪያ ይሄንን ዜና ለማድረስ ነው። መንግስት ይህንን እየሰራ ነው። ዛሬ በተወሰደው እርምጃ ይህን ያህል ቁጥጥር ስር ውሏል ለማለት ነው እንጂ ዝርዝር መረጃ እኮ እኛ ራሳችን ቀድሜ እንሰጣቸዋለን። ይሄንን ነጌ ከሆነ ነጌ ካለቀ ከተለየ የምንሰጥበት ሁኔታ ይኖራል ማለት ነው። ስለዚህ ያው ከፍተኛ ኃላፊዎች ያሉበት በተለያዩ ደረጃ ያሉ ኃላፊዎች በቢሊዮን የሚቆጠር ገንዘብ የሚያንቀሳቅሱ ኃላፊዎችና ከእነሱ ጋር ተመሳጥሮ ሲሰሩ የነበሩ ባለሀብቶችም እና ደላሎች ናቸው። ስለዚህ እንዲሁ በቀላሉ የሚታይ አይደለም ማለት ነው። ኃላፊነት ተሰጥቷቸው አደራ ተሰጥቷቸው ሕዝብን ያገለግላሉ ተብሎ ትልቅ የሕዝብ ሀብት የሚያንቀሳቅሱ አካላት ናቸው። አንድ የመጨረሻ ጥያቄ ላንሳ። እንግዲህ ኢትዮጵያ ውስጥ ባለፉት ወራት በኦሮሚያና በአማራ ክልል የነበሩ እንቅስቃሴዎች ይታወቃሉ። የሕዝብ ጥያቄዎች ና ከዛ ጋር የተያያዘ ነው ወይ? ይህ አሁን መንግስት እየወሰደው እርምጃ በቀጥታ ከዛ ጋር ይገናኛሉ? ቅድም ለምሳሌ የመልካም አስተዳደር ችግር የሚል ስለጠቀሱ ነው፣ ከዛ ጋር እንዳገናኙልኝ። ይሄ በአንድ ወቅት ከምነሳው ጥያቄ ጋር የተያያዘም አይደለም። ነገር ግን ከመጀመሪያው መንግስት የመልካም አስተዳደር መስፈን ግዴታው ነው። ግን ደግሞ ችግሮች ከጊዜ ወደ ጊዜ እየተለዋወጡ እየበዙ እየሰፉ የመጣበት ሁኔታ ነው ያለው። እና ያንን ችግር ለመቅረፍ ደግሞ መንግስት ትኩረት ሰጥቶ እየሰራ ነው ያለው። ዜጎቻችን ከኦሮሚያም ይሁን ከአማራ ክልልም ጥያቄ ሲያነሱ፣ ከየትኛውም ክልል ጥያቄ በመነሳበት ጊዜ መንግስት ጥያቄውን አክብሮት ተቀብሎ ትኩረት ሰጥቶበት ነው የምሰራው። ስለዚህ ያንን መሰረት ያደረገ ብቻ አይደለም። ምክንያቱም አሁን በአዲስ አበባ ኦሮሚያና በአማራ ክልል አይደለም፣ እንዳውም አሁን ከአዲስ አበባና ከፌዴራል ነው የተጠቀሱት ማለት ነው። በነዚህ ክልሎች ዙሪያ እኮ እስካሁንም ድረስ ትልልቅ ስራዎች ተሰርተዋል። ኃላፊዎችን ትልልቅ ባለስልጣናትን እስከ መቀየርና ተጠያቂ እንዲሆኑ እስከ ማድረግ ማለት ነው። ስለዚህ ቀጣይነት ያለው ስራ ነው መንግስት ኃላፊነቱ ስለሆነ ግዴታው ስለሆነ ይሄንን እየሰራ የሚቀጥልበት ሁኔታ ነው ያለው። በኦሮሚያና በአማራ በኩል የተነሱትን ጥያቄዎችን ቢሆን ተገቢው ምላሽ ማግኘት እንዳለባቸው መንግስት አምኖበት እየሰራ ይገኛል ማለት ነው። በሙስና የተጠረጠሩ ባለስልጣናትን በቁጥጥር ስር የመዋሉ ሂደት በፌዴራል መንግስቱና በአዲስ አበባ ብቻ እንደማይወሰን ዶክተር ነገር ያስረድተዋል በክልሎችና በየደረጃው ባሉ እርከኖችም እንደሚቀጥል ነው የጠቀሱት ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት ይቀጥላል አቃቤ ሕግ በአንድ መዝገብ በሽብር ወንጀል ክስ ከመሠረተባቸው ስምንት ሰዎች መካከል አንድ ተከሳሽ በውል ባልታወቀ ምክንያት መሞቱ ተሰምቷል። ጓደኛቸው ቀደም ሲል በምርመራ በደረሰበት ጉዳት ሳቢያ እንደ ሞተ አባሪ እስረኞቹ ይጠረጥራሉ። ፍርድ ቤቱ መንስኤው ተጣርቶ እንዲቀርብለት አዟል። መለስካቸው አምሃ ዝርዝራለሁ። የፌዴራሉ ጠቅላይ አቃቢ ሕግ እነ መልካሙ ክንፈ በሚል መዝገብ በሽብር ወንጀል ከከሰሳቸው ስምንት ሰዎች መካከል ሁለተኛ ተከሳሽ አቶ አየለ በየነ ነጋሳ የተባሉ ተከሳሽ መንስኤው በውል ባልታወቀ ሕመም መሞታቸው የታሳሪው አባሪዎች ዛሬ ለፍርድ ቤት አሳውቀዋል። የተከሳሾች ጠበቃ አቶ ወንድሙ ይብሳ ለቪኦኤ እንደገለጹት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀርበው የነበሩት ሰባት የሟች አባሪ ተከሳሾች ችሎቱ ሲሰየም ማልቀስ ጀምረዋል። ፍርድ ቤቱ የልቅሷቸውን ምክንያት ሲጠይቃቸውም ጓደኛቸው እንደሞተ ተናግረዋል። አቶ ወንድሙ ዝርዝሩ እንዲያስረዱ ጠይቂያቸው ነበረ ታመመ ይነገረኛል በቤተሰብ በኩል እና በእነዚህ በደንበኞችን በኩል እና ሕክምና እንዲደረግለት ሲባል እዛ በምግብ መውሰድ አልቻለም፣ ኦልሞስት እዛ ሆኖ የክሊኒኩ አስተዳደር ግን ያው ባለው ሕክምና እርዳታ እንዲደረግለት ነበር የፈለጉት። ህመሙም እንደሆነ ታውቋል ወይ? በደንብ አልታወቀም። እስካሁን ድረስ ይሄ ነው ተብሎ አልታወቀም። ምግብ ግን አይ ቀናት አይል ምግብ አይወስድም። ከዛ ወደኞቹ እንዲታቀም ቢጠይቁ ይሄ እዚህ ያለው ህክምና በቂ ነው እዚህ እየተከታተለ ነው የምል ነበረ። ልዩ ምግብ እንደማይወስድ ደጋግሜ ደጋግመን ክሊንቶን ጠየቅን አሉ ክሊንቶን ከቆየ በኋላ ዘግይተው ለጳውሎስ ሆስፒታል ሪፈር አደረገ። ጳውሎስ ሆስፒታል ከገባ በጣም ትንሽ ከጥቂት ቀናቶች ነው አሉ። አሁን ከሁለት ሶስት ቀን ወዲህ ጀምሮ ቤተሰቦቹ እኔጋ ደውሎ እንደዚህ ልዩ ችግር ውስጥ ገብተዋል ና አሉኝ። ትናንትና አረፈ። አቶ ወንድሙ ጨምረው እንዳብራሩት ደንበኞቻቸው የአቶ አየልን መሞት በምርመራ ወቅት ከደረሰባቸው ከፍተኛ ድብደባ ጋር ያያይዙታል። በተለይ አንደኛ ተከሳሽ አቶ መልካሙ ክንፈ ይህን በአጽንኦት ለፍርድ ቤቱ አስረድተዋል ብለዋል። እንደመደብ ነበረ። ጨለማ ቤት ነበር። ረጂም ወራት ረጂም ወራት ማለት አራት ወር ነበር። ይሄን ጠቅሶ ነው ሰውዬ በፍርድ ቤት ላይ የተናገረው ምንድን ነው? አራት ወር ነበረ ጉ መቶ ሀያ ወይ መቶ አስራ ሁለት ቀን ነው። እኛ ግን ዘጠኝ ወር ነው። ኦልሞስት እጥፍ ነው ማለት ነው። እና ሰዎቹ ይህን ጠበቅ አድርጎ ነው እንደመደብ ነበረ። ጨለማ ቤት ነበር ስለዚህ ቃልም የሰጣ ነው፣ በጉልበት ተጠቅሞ ነው። ከምንሞት እንሰንብት ብለን ነው ይህንን ያደረግ ነው። ይህም በየጊዜ ናቀርባሉ። ዛሬ ይህንኑ ነው ያቀረቡት። አሁን ዛሬ ለዚህ ለም ልዩም በመሆን አሁን እኔም እየታመምኩ ላለሁት ነር ብሌሎቻችንም እንደዚሁ ላለብን ሰፊ ችግር አሁንም ቂሊንጦ ውስጥ ያለው በጣም አስቸጋሪ የሆነ ቦታ በመሆኑ ያ ማዕከላዊ የነበርንበት ስንኑ በነበርንበት ጊዜ ዘጠኝ ወር ስምንት ወር የደረሰብን ጉዳት ለዚህ ዳርጎናል። የህይወት ዋስትናችን ምንድን ነው ነው ያሉት። ፍርድ ቤቱ በበኩሉ የተከሳሽ የሞት ምክንያት ተለይቶ እንዲታወቅ ትእዛዝ ሰጥቶ ይህንኑ ለመጠባበቅ ለሐምሌ ላይ 26 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። ተከሳሾችም ይህን የያህል ጊዜ ክስ ያልተመሠረተባቸው ምንም የፈጸሙት ወንጀል ባለመኖሩ መሆኑን እንደሚያምኑ ለፍርድ ቤቱ ገልጸው ንጽህናችን እንዲታወቅ ክሱ እንዳይቋረጥ ሲሉ መማፀናቸውን ጠበቃ አቶ ወንድሙ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። የዩጋንዳ ፓርላማ የመሬት ይዞታ ጉዳዮችን በሚመለከት በህገ መንግስት ማሻሻያ ላይ እየተነጋገረ ነው። ገና ለክርክር ያልቀረበ የህገ መንግስት ማሻሻያ ጉዳይ ግን ብርቱ ንግግር ቀስቅሷል። ሀሊማቱ ማኒ ከካምፓላ ያጠናቀረችው ዘገባ ለቆንጅታየት አቀርበዋለች። በዩጋንዳ አንድ ሰው ፕሬዚደንት ለመሆን ዕድሜው ከ ሰላሳ አምስት እስከ ሰባ አምስት ዓመት መሆን አለበት። በሀገሪቱ ህገ መንግስት ውስጥ ተደንግጎ የተቀመጠ ነው። ቀጣዩ የዩጋንዳ ፕሬዝደንታዊ ምርጫ እንደ አውሮፓውያን አቆጣጠር በ2021 ዓ ም ነው የሚካሄደው። ያኔ የሀገሪቱ ፕሬዝደንት ዮወሪ ሙሴቪኒ 76 ዓመት ይሆናቸዋል። በዚህ ሂሳብ ከ30 ዓመት በላይ በስልጣን ላይ የቆዩት ሙሴቪኒ በምርጫው ለመወዳደር ላይችሉ ነው ማለት ነው። የሀገሪቱ ምክትል አቃቤ ህግ ሙዋሲጉዋ ሩኩታና ግን ህገ መንግስታዊ ማሻሻያ ብናደርግስ ምን ይለናል የሚል ሀሳብ አመንጭተዋል። ህዝቡ ደግሞ ህገ መንግስት ማሻሻያ አንቀጽ 102 ቢ ላይ እንዲህ ብላችሁ ትነጋገሩና ብሎ የምክር ቤት ተወካዮቹን ማስጠንቀቅ ይዟል። በሀገሪቱ ምክር ቤት የገዢው ፓርቲ ተወካይ ዴቪድ አባላ ዘ ፈርስት ቲንግ ዛት ዋዝ ደን ዋዝ ቱ ሜክ ሹር ኦል አወር ቴሌፎን ኮንታክትስ መጀመሪያ ምን አደረጉ? የሁላችንንም የስልክ ቁጥሮች በሙሉ ፌስቡክ ላይ ለቀቋቸው። ሰው የፈለገውን ይናገር ጀመር። የምክር ቤቱ አባላት መቶ መቶ ሺህ ዶላር ጎርሰዋል እኮ ያሉ አሉ። አንዳንዶች ለእኔ ለራሴ ደውለውልኛል። ግማሹ ይሳደባል። እናምናችኋለን እኮ ግን ባካችሁ፣ በቃ የፕሬዚደንትነት የዕድሜ ገደብ የሚመለከተውን አንቀጽ ሁለት መቶ እንዳትነክሁት እያሉን ነው። የፕሬዝደንት የዕድሜ ገደብን በተመለከተ ለዩጋንዳ ፓርላማ እስካሁን የቀረበ የማሻሻያ አንቀጽ የለም። ተቃውሞ ግን አላባራም። ባለፈው ሳምንት የዲሞክራቲክ ፓርቲው ፕሬዚደንት ኖርቤት ማኦና ሌሎችም የፓርቲያቸው አባላት ሆነው ወደ ህገ መንግስት አደባባይ በሰልፍ ሄደው ሲያበቁ መፈክሮች ሊሰቅሉ ሲሉ የፓርቲው መሪና ሌሎች አስራ አራት አባላት በቁጥጥር ስር ውለው ነበር በዚያው ዕለት ተለቀዋል። የምክር ቤት አባሉ ማኦ መፈክራችንን የህገ መንግስቱን አንቀጽ ትነኩና እንተያያለን ነው። አንድ ሰው ሙጥኝ ብሎ ዕድሜ ልኩን ሥልጣን ላይ እንዳይኖር ያለው የመጨረሻው መከላከያ አጥር ይህ አንቀጽ ነው። የሙሴቬኒን ቤተሰብ የአምባገነንነት ፍላጎት የምንዋጋበት የመጨረሻው መሳሪያችን ነው። እርግጥ የሥልጣን ዘመን ገደብ ተደንግጎ ነበር፣ እሱን ሰረዙት። ይሄኛውን መሰረዝ አይችሉም ብለን ነበር። የዕድሜ ገደብ የተባለው ራሱ የውሸት ገደብ ሆኖ አረፈው። ሙሴቪኒን አይገድብማ። የፕሬዚደንቱ ደጋፊዎችም ቢሆኑ ዝም ብለው አልተቀመጡም። የፕሬዚደንት ሙሴቪኒ የፖለቲካዊ ጉዳዮች አማካሪ ዴቪድ ማፋቢ የገዢውን ፓርቲ የወጣቶች መሪዎች የምክር ቤት አባላትንና ምሁራንን ሰብስበው ነበር። የፕሬዝደንት የዕድሜ ገደብ እንዲሰረዝ አገር አቀፍ ዘመቻ እንጀምራለን ብለዋል ለቪኦኤ በሰጡት ቃል። ፕሬዝደንት ሙሴቪኒ በበኩላቸው አማካሪ ምን ያድርጉ ተቃውሞው አላስቀምጥ ሲላቸውስ? በማለት ተሟግተውላቸዋል። I የዕድሜ ገደብን በሚመለከት ክርክር እየተደረገ ነው ሲባል ሰማለሁ። እኔ የማውቀው ነገር የለም። ምን ላይ ነው ክርክሩ? ማን ነው ሐሳቡን ያቀረበው? እንግዲህ እነዚህ ሥርዓት አልበኞች በአጸፋው የፖለቲካ እርምጃ እንደሚከተል ቢያውቁ ጥሩ ነው። ምክንያቱም እነሱ እንዲህ ዐይነት ጨዋታ ከጀመሩ ሌላ ወገንም ምላሽ መስጠቱ አይቀርም። በነዚህ ስራ ፈቶች ጊዜ ማጥፋት አያስፈልግም። የዕድሜ ገደቡ እንዲነሳ ይደግፉ እንደሆነ ግን ፕሬዚደንቱ በግልጽ አልተናገሩም። የተቃዋሚው የዲሞክራሲያዊ ለውጥ መድረክ የምክር ቤት አባል ሹሙ እጁ እንጋንዳ ግን ፕሬዚደንቱ በእጃ ዙር ነው ስራቸውን የሚሰሩት፣ ይሄ እኮ ጸባያቸው ነው ይላሉ። በእጃ ዙር ያደርጉታል ህጋዊ መልክ ለማስያዝ ማለት ነው። ግን ፕሬዚደንቱ ፈለጉም አልፈለጉ ሕዝቡ ሥልጣን ከሙሴቪኒ ወደ ሌላ ሙሴቪኒ ይሸጋገር ወይስ ከሙሴቪኒ ወደ ሌላ ሰው በሚለው ጥያቄ ላይ አሁኑኑ ነው መነጋገር ያለበት። ለሀገሪቱ ፓርላማ የህገ መንግስት ማሻሻያ ማቅረብ የሚችሉት ጠቅላይ አቃቤ ህጉ ብቻ ናቸው። አሁን ምክር ቤቱ በመሬት ባለቤትነት መብቶች ጉዳይ በቀረበው ማሻሻያ ላይ እየተከራከረ ነው። የጠቅላይ አቃቤ ህጉ ጽህፈት ቤት በአሁኑ ወቅት ሌላ ማሻሻያ ያቀርብ እንደሆነ አላስታወቀም። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ27 ደቂቃ ሆነ። አስተናጋጆች ሰለሞን ክፍሌና እኔም ሰሎሞን አባተንን፣ ቴክኒሺያኑ ኦድሪስ ሬጅስ፣ ፕሮዲውሰሯ ብርሃን ኃይሉ ነች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም በዶክተር ሸኒና ዶክተር ተስፋ መካከል ተደርጎ የነበረውን ክርክር አስመልክቶ ነው። አንደኛ ዶክተር ሸኒ አቀራረባቸው ምክንያታዊ ነው፣ ሎጂካል ነው። ግን ዶክተር ስታ ግን ወደ ዘረፋ አንዳንድ አበረሰብ ባቂ ቃላቶችን መናገር ጀምሮ ነበረ የተንሸዋረረ ሀሳብ ምናምን ነገር እና እንዲህ አይነቱ ማሳመን ሳይቻላቸው ስቅር ጊዜ የሚወረወር የንዴት እና የቁጣ መግለጫ ነው። ሌላው ነገር ደግሞ እሳቸው ኦሮሚያ ያሌለች ነገር ናት ብሎ ነበረ። በእርግጥ ኢትዮጵያ እኮ ያለለች ነገር ናት። እኛ የምናውቀው አቢሲኒያ ነው እንጂ ኢትዮጵያ አይደለም። የነበረው አቢሲኒያ ነው። ኢትዮጵያ የተፈጠረው ከጊዜ በኋላ ነው። የኦሮሞ ሕዝብ ከመንግስታዊ ተቋማት ከማህበራዊ ኑሮ ተቋማት እና ከሃይማኖት ተቋማት ቋንቋውን ባህሉም ተገለዋል ነው ያሉት። ይሄ ልክ ነው። የማይካሄድ ነገር ነው። የነበሩት ስርዓቶች ያጠፉት ጥፋት ነው። ይህንም ደግሞ ዶክተሩ ማመን አለባቸው እንጂ ዝም ብሎ ድርቅ ብሎ መካድ የለባቸውም። እንዲህ አይነቱ ጥንፈኝነት ትምክህት አስተሳሰብ ወያንም ብቻ ነው የምረዳው ሌላ ሰው አይደለም። ይህኑ ማለት ፈለግሁ ነው። አመሰግናለሁ። ሰላም ጤና። ይህን ስትለኝ ቮይስ ኦፍ አሜሪካ ጽዮን ግርማ ባለፈው ሁለታ ይዛቸው የቀረበቻቸው ሁለት ዶክተሮች ነበሩ። አንደኛው ዶክተር አለም አቀፍን በተመለከተ ማንኛውም ያንድ ሀገር ህዝብ የሚኖርባት ከተማ የሁሉም የሀገሪቱ እንጂ ለተወሰኑ ህዝብ አደለች ብለው ሲናገሩ ሰማናቸው። በትክክለኛው መንገድ አንደኛው ግን በሰነ ተነጥላ ለብቻ ለአንድ ግ ለአንድ ነገድ የአንድ ብሔረሰብ እንድትሆን እያከራከሩ ነበር። እኒህን ግለሰብ ጽዮን ግርማ አሁንም በድጋሚ እንድጠይቃቸው መፈልገው የለንደንን ከተማ አቀማመጥ፣ የዋሽንግተን ዲሲ ከተማ አቀማመጥ፣ የሚጀርመን ዋና ከተሞች እንዴት እንዳሉ ያውቁ ከሆነ እስቲ ጠይቋል። ትላልቅ ከተሞች እንዴት እንደሚተዳደሩ ጠይቃ ብታስረዳል ደስ ይለኛል። አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202205 9942 ውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። በተዘዋዋሪው መስመር የምትጠቀሙ አድማጮቻችን እባካችሁ ጥሪዎቻችሁን ወደ ዓለም አቀፍ አገልግሎት ደውላችሁ ቴሌ አስመዝግቡ። በቅድሚያ በኢትዮጵያ ዘጠና ስምንት ማለት ነው። ካለበለዚያ ቢል ሊመጣባችሁ ይችላል። በነጻ ልትደውሉበት የተከፈተላችሁ መስመር ነው። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃን ጋብዛችሁ ይሞታል ወይ ኃይለጌታ አደሰ

dimo አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ተከታዩ ዝግጅት የኢትዮጵያን ፓርላማ የኦዲት ሪፖርት ይመለከታል። በቢሊዮን የሚቆጠር የገንዘብ ጉድረትና ያልተወራረዱ የሂሳብ ሰነዶች መኖራቸውን ገንዘብ ለታቀደለት ሥራ ያለመዋሉን የሚያሳዩ ሪፖርቶችን ፌዴራሉ ዋና ኦዲተር መስሪያ ቤትና የክልል ጠቅላይ ኦዲተር መስሪያ ቤቶች የበጀት የመንግሥት በጀት አጠቃቅምን በተመለከተ ለሕዝብ ተወካዮች ምክር ቤት በሚያቀርቧቸው ዓመታዊ ሪፖርቶች ላይ በተደጋጋሚ ያሳውቀዋል በቅርቡ የወጡ ሪፖርቶችም የሚያሳዩት ይህንኑ ነው ኦዲተር መስሪያ ቤቶቹ ጉድለቶች መኖራቸውን በሚያሳውቁበት ጊዜም አቃቤ ሕግ ወይም ጸረ ሙስና ኮሚሽን በጉዳዩ ገብተው እንዲያጣሩም ይመክራሉ። በዚሁ ጉዳይ ላይ ያነጋገርናቸው ሁለት ምሁራን ግን የመስሪያ ቤቱ የጉድለት ሪፖርት ከዓመት ዓመት እየጨመረ ከመምጣት ውጪ በጉድለቱ ማንም ሲጠየቅ አለማየታቸውን ይናገራሉ። በዚህ በኩል ግብር እየሰበሰቡ፣ በሌላ በኩል ጎደለ ማለት በሀገሪቱ ተጠያቂነት ያለበት አሰራር ያለመኖሩን ያሳያል ይላሉ ምሁራኑ። ጽዮን ግርማ ተጨማሪ ዘገባላት የፌዴራል ዋና ኦዲተር መስሪያ ቤቱም ሆነ የከተሞችና የክልል ኦዲተር መስሪያ ቤቶች የተቋቋሙት በመንግስት ስልጣን አስተዳደር ስር ተጠሪነታቸውም ለሕዝብ ተወካዮች ምክር ቤት ነው። መስሪያ ቤቱ በየዓመቱ ሪፖርት በሚያቀርብበት ወቅት በቢሊዮን የሚቆጠር ገንዘብ ሊወራረድ እንዳልቻለ ወይም ጉድለት እንዳለ በሚሊዮን የሚቆጠር ገንዘብ ከደንብ ውጪ ከመንግስት ካዝና ክፍያ መፈጸሙንና በርካታ ጉድለቶች መፈጸማቸውን የመስሪያ ቤቶቹን ስም በመጥቀስ ይፋ ያደርጋል። በዋና ኦዲተር አቶ ገመቹ ዱቢሶ የሚመራው ዋና ኦዲተር መስሪያ ቤት እንዲህ ያሉ ሪፖርቶችን ይፋ ማድረግ ከጀመረም ከአምስት ዓመታት በላይ ተቆጥረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህሩ አቶ ሙልጌታ አረጋዊ፣ እሳቸውም በየዓመቱ የሚቀርቡትን ሪፖርቶች በቴሌቪዥንና በጋዜጣ ሲነገሩ በተደጋጋሚ መስማታቸውን ይገልጻሉ። በቢሊዮን የሚቆጠር ገንዘብ መባከኑንም የሚያሳዩ ናቸው ይላሉ። በየዓመቱ የሚነገረው ኦዲተር ጄኔራሉ እየቀረበ ፓርላማ በየዓመቱ ጎደለ የተባለውን ባከነ የተባለውን ወይም በስነ ስርዓቱ ያልተወራረደ የሚለውን ገንዘብ ለታቀደለት ስራ ያለመዋሉን የሚያሳዩ በቢሊዮን የሚቆጠሩ የኢትዮጵያ ሕዝብ ገንዘብ ማከነ ነው የሚነገረው እና ፓርላማውም ሪፖርቱን ይሰማል። ለሚመጣው ዓመት ይህ ነገር እንዳይጠቀም ወይም እንዲስተካከል ሀሳቦች ይቀርባሉ። ይስተካከላል ተብሎ ምንድን ነው ቃል ይገባል። ከዛ በኋላ የሚጠየቁ ባለስልጣናት የሚጠየቃሉ ይባላል። ግን ሲጠየቁ አናቅም፣ አናይም ጥራሽ ቁጥሩ የባከነ ቁጥር ጨምሮ ነው የዋና ኦዲተር መስሪያ ቤቱ የ2008 ዓ ም የበጀት ሪፖርቱን በ2009 ዓ ም ይፋ ሲያደርግ በገቢዎችና ጉምሩክ ባለስልጣንና አስር በሚሆኑ ዩኒቨርሲቲዎች በቢሊዮን የሚቆጠር ገንዘብ ሊወራረድ እንዳልቻለ ይፋ አድርጎ ነበር። ዋና ኦዲተር አቶ ገመቹ ዱቢሶ በግንቦት 22 2009 የ2008 በጀት ዓመት የተጠቃለለ የኦዲት ሪፖርት ግኝት ሪፖርት ሲያቀርቡ የመንግስት መስሪያ ቤቶች በተሰጣቸው የኦዲት አስተያየት መሰረት እርምጃ እንደማያወስዱና ይህም ትልቅ ፈተና እንደሆነባቸው ይፋ አድርገው ነበር። በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር ዶክተር ዳኛቸው አሰፋ ይህን ሪፖርት ተከትሎ የአቃቤ ሕግ ያለ በሚል አንድ ጽሑፍ ጽፈዋል። የህዝብ ገንዘብ በሰፊው መባከኑን የሚያሳይ ሪፖርት እየተመለከትን እንዴት ዝም እንላለን ይላሉ። ጩኸቴን የሚሰማ ከተገኘ የዜግነቴን ለማሰማት ነውም ይላሉ። በሪፖርቱ ላይ አዲስ አበባ ዩኒቨርሲቲን በተመለከተ የወጣውን እንደ ምሳሌ ያነሳሉ። አዲስ አበባ ዩኒቨርሲቲ የሚመለከት ያገኙትን ችግሮች፣ ያለ አግባብ ክፍያ፣ ያለ አግባብ ንብረት ግዢ፣ ህገወጥ ጨረታ፣ በተለይም እንኋራ በብዙ ሚሊዮን ብሮች ነው። ገቢና ውጭ በህግ አለመመዝገብ፣ አለ የተባለ ገንዘብ ባንክ አለመገኘት፣ ያልተፈቀደ ገንዘብ መውጣት፣ በውጭ ህጋዊ ደረሰኝ ያለማዘጋጅ እያለ እያለ ይሄዳል። ይህ ሁሉ ተደምሮ በአቶ ገመቹ አቀራረብ ሰባት መቶ ሀያ ሚሊዮን ብር የሚደርስ የገንዘብ ችግር ተፈጥሯል። ኢሬጉላሪቲዝ ወይም ደግሞ ለማግኘት አልተቻለም። አዎ፣ ይሄንን ብለው አቅርበዋል። የአቃቢ ህግ ያለ ያልኩት ምንድን ነው ይሄ እንደዚህ አይነት ችግር በሚፈጠርበት ጊዜ በአቃቤ ሕጉ መግባት አለበት፣ ክስ መመስረት አለበት። ከልፊቶቹ ማን ምንድነው ይሄ ነገር ብሎ መባል አለበት። እንደዚህ ያሉ የበጀት ጉድለቶች በአዲስ አበባ ከተማ መስተዳድር እንዳለም የሚጠቁም ሪፖርት ወጥቷል። የአዲስ አበባ ከተማ ዋና ኦዲተር የ2008 የበጀት ዓመት ከአራት መቶ ሚሊዮን ስድስት መቶ ሺህ ብር በላይ የመንግስት ሀብት መባከኑን አስታውቋል። የኦሮሚያ ክልል ጠቅላይ ኦዲተር በበኩሉ የመንግስት 320 ተቋማት ላይ ባካሄደው የሂሳብ አሰራር ከሁለት ነጥብ ሰባት ቢሊዮን ብር በላይ ጉድለት ማግኘቱንም ይፋ አድርጓል። አቶ ሙልጌታ አረጋዊ ሪፖርቶቹ የሚያሳዩት በአጠቃላይ በሀገሪቱ ያለውን የሀብትና የገንዘብ ብክነት ነው ይላሉ። እንግዲህ ይህ ብር የሚመጣው ከኢትዮጵያ ህዝብ ነው። አብዛኛው በታክስ መልክ ወይም በግብር መልክ መንግስት ከሚሰበስበው በባጀት መልክ ተመድቦ በፌዴራል መንግስታት መንግስት መስሪያ ቤቶችና በየክልሉም እንዲሁም የመንግስት መስሪያ ቤቶች ተመድቦ ነገር ይሰራበታል ተብሎ ተመድቦ ዝም ብሎ መንገድ ላይ ሰሰሚ የሚቀር ነው። እንግዲህ እና ይህን ያሳይሽ በአንድ ቃል የኢትዮጵያ መንግስት ቁጥጥር የሚባል ቃል አሰራሩ ውስጥ እንደሌለ ነው። ለነገር ዝም ብለው ቁጥጥር የሚባል ቃል አለ፣ ግን በተግባር መንግስት ራስም እየተቆጣጠረ ስላልሆነ በቃ ይኸው አሁን የምናየው ነገር ብዙ ኢትዮጵያውያን ግብር ተጣለብኝ ያላግባብ ክፈሉ ተባል ብሎ የሚጨሙበት ሰዓት ነው። ያ በዚህ መልክ የተሰበሰበው ገንዘብ ግን ራሱ መንግስት ከዛ ከሰነሰብኩ ገንዘብ ይህን ያህሉ ባክኖብኛል ብሎ ሲነግስ፣ እንግዲህ ሀስብ የኢትዮጵያ ህዝብ በምን በራስ መንግስት ላይ የሚኖረው እምነት ምን አይነት መሸርሸር ሊገጥመው እንደሚችል አሱ አቶ ምልጌታ አረጋዊ ሪፖርቶቹ ከቀረቡ በኋላ የጎደለው ወይም የባከነው ገንዘብ የት ገባ ብሎ የሚጠይቅ አካል የለም፣ የሚጠየቅም አካል የለም ይላሉ። ዶክተር ዳኛቸው በበኩላቸው በቴሌቪዥንና በሬዲዮ ወይም የመንግስት ባለስልጣናት ቀርበው ችግሩ እንዳለ ሲናገሩ ከመደመጥ ውጭ ይህ ነው የሚል እርምጃ ሲወሰድም አይታይም ይላሉ። በቴሌቪዥን ማሳማታት ጥልቅ ተሃድሶ እንባላለን ምንድን ነው ጥልቅ ተሃድሶ የሚደረግ የለም። አሁን የዛሬ ሁለት ሳምንት የተወሰኑ ሰዎች ላይ ክስ ተመሰረተ። ዩኒቨርሲቲ አካባቢ ማለት ነው። ከአዲስ አበባ ዩኒቨርሲቲ ውጪ እንደ ዝም ብሎ እኮ ነው፣ የህዝብ ገንዘብ እኮ ነው የሚጠፋው። ታክሲ ይጨምራል። በቆሎ የሚሸጡ ሰዎች ላይ ሁሉ ታክሲ ተጨምሯል። እ ጎበዞች በሰባ ስምንት ሚሊዮን ብር እየነዱ በቃ፣ እያስገነባ ነው። አምሳ ሚሊዮን ብር፣ መቶ ሚሊዮን ብር ያለ ጨረታ እየሰጡ ይሰሩታል። በቃ ቁጭ ብሎ አዲስ አበባ እና ይሄ ይሄ አይደለም። ዶክተር ዳኛቸው አያይዘው ተወሰዱ የሚባሉት እርምጃዎችም የይምሰል ናቸው። ለዚህ ነው የአቃቢ ህግ ያለ ያልኩት ይላሉ። ቢያንስ በዚህ ጉዳይ እንኳን በገለልተኝነት ጣልቃ ገብተው ሀገርን ከመዘረፍ ቢታደጉ ብዬ ነው ብለዋል። አቶ ሙልጌታ በበኩላቸው ገንዘቡ የሚጠፋውም ሆነ ሪፖርቱ የሚቀርበው በመንግስት መስሪያ ቤቶች ነው ይላሉ። ስራ አስፈጻሚ ከፍተኛ ስልጣን ስላለው ፓርላማ ስራ አስፈጻሚ መቆራጠር አለ። ምን ማለት ነው? እነዚህ ገንዘብ የሚያጠፉት የመንግስት መስሪያ ቤቶች የስራ አስፈጻሚ አካላት ስራ አስፈጻሚ ሆነ ገንዘቡን እያባከነ ያሉ እና እሱም መቆጣጠር የሚችል ህግ አውጪ የለም የለን ጋቸው እሱም መቆጣጠር የሚችል ፍርድ ቤቶች ደግሞ የሉም። በዚህ ምክንያት ስራ አስፈጻሚ ከቁጥጥር ውጭ ሆነዋል። በዚህ ምክንያት ጥያቄ የሌለበት ስርዓት ነው ያለ ነው ለማለት የሚያስደፍር ሁኔታ ነው ያለው፣ እና በዚህ ምክንያት በተደጋጋሚ ችግር ውስጥ ለምሳሌ ጠቅላይ ሚኒስትር የተናገሩትም ተስፋዊ ሺ ይሆናል ኢትዮጵያ ውስጥ ስልጣናቸውን ለግል ጉዳያቸው የሚጠቀሙ ባለስልጣናት አሉ። ባለ አንደበታቸው ሌላ ጊዜ ተመልሰው በዚህም ባለስልጣናት ፍርድ ቤት ውስጥ ዘንድ እንዳስቀጣቸው ግን ማስረጃ ያለንም ሁላም የሚባልበት ሀገር ነች። እና የሀገር መሪ መጥቶ የቦች ባለስልጣናት አሉ ይልሽ እና ግን የቦቹን መቅጣት የሚችልበት ማስረጃ የለኝም ብሎ ነግሮች በቃ በየቤት የሚሰይበት ነው። ስለዚህ የቁጥጥር ስርዓት የለንም። ባለስልጣኖቻችን መቆጣጠር አልቻልንም። የፌዴራል ዋና ኦዲተር መስሪያ ቤት በተደጋጋሚ በሚያቀርበው ሪፖርት ከመሻሻል ይልቅ ተጨማሪ ጉድለት እያሳየ መምጣቱ አሳሳቢ መሆኑን ሲገልጽ ቆይቷል። አመሰግናለሁ ጽዮን። ተከታዩ ዝግጅት ሐኪሙን ይጠይቁ ነው። የልብ ሽንቁርን ምንነት አስመልክቶ ከአድማጭ በተላከ ጥያቄ መነሻነት የተጀመረ ቅንብር ተከታይ ነው። ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው ማብራሪያውን የሚሰጡን በዚህ በዩናይትድ ስቴትስ በሚኔሶታ ሄነፒን አውራጃ የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ዶክተር ውብሸት አየነው ናቸው የፕሮግራሙ አዘጋጅ አቅራቢ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው የዝግጅቱ የመጨረሻ ክፍል ቀጥሎ ይቀርባል ዶክተር ውብሸት ይሄ የልብ ሽንቁር ወይም ቀዳዳ በልጅነት መከሰቱ ከልጅነት በኋላ የሚኖረው ይህ በተፈጥሮ የሚመጣ የልብ ሽንቁር በጽንስነት ጊዜ ተፈጥሮን የተከተለ አስፈላጊ የሆነ ነገር በኋላ በራሱ የሚገጥም ሳይገጥም ሲቀር የሚኖረውን ሁኔታና ጉዳትም ጉዳት ላይ ያስከትል የሚችለውን ተመልክተናል። በአደጋ የልብ ሽንቁር ሲፈጠር፣ የመኪና አደጋ ሊሆን ይችላል። ሌሎች አካል ላይ ጉዳት የሚያደርሱ አደጋዎች ልብንም ለሽንቁር ማጋለጽ ሲችሉ፣ ልክ ነው። እንዲያውም አሉላ፣ እኔ እናንተ ይህንን ፕሮግራም ያሰብነው ከአንድ ሳምንት በፊት ነበር። በዛን ወቅት ልንነጋገር ልናደረገው ያልቻልንበት ምክንያት በመኪና አደጋ የመጡ ሁለት ጎረምሶች ነበሩ። አንዱ ከመኪናው ተወርውሮ ውጭ ተጥሎ ነበር። መኪናው በጣም ስለተጎዳና አደጋ በደረሰበት ጊዜ አንድ ሰው ደረቱ ጋር የሆነ የተመታ ነገር ካለው ይሄ መኪናም ሊሆን ይችላል። በመሰላል ወጥቶ ሲሰራ ከዛም የወደቀ ሰው ሊሆን ይችላል። ዛፍ ላይ ወጥቶ ሲቆርጥ የወደቀ ሰው ሊሆን ይችላል። ግን ምንም ሆነ ምን የሆነ አይነት አደጋ ከደረት ጋር ከደረሰ እንደ እሱ አይነት ነገር የልብን ግድግዳዎች ሊጎዳ ይችላል እና ይህ ግለሰብ የደረሰበት የሆነ ነገር ወቅቶ ሳይሆን ያ ልቡ ከውጭ መመታቱ ራሱ ውስጡ ሽንቁር ፈጠረ ማለት ነው። እና እንደ እሱ አይነት ሁኔታ ላይ የምታየው ሽንቁርና በተፈጥሮ የሚመጣው ሽንቁር የተለያዩ ናቸው። ያኛው ብዙ ጊዜ የላይኛው ክፍል ኤትሪያ ላይ ነው የሚፈጠረው። የዚህ ግለሰብ ግን የተፈጠረው የታችኛው ክፍል ጋር ሆኖ እውነትም በአደጋ እንደምታስበው ደንበኛ የልቡን ጡንቻ ከታች ያለው አከፋፋይ ክፍሉን የቬንትሪክሉን ጡንቻውን ነው ቦጭቆ ያወጣው። እና እንደ እሱ አይነቱ ነገር ብዙም ፋታ የሚሰጥ አይደለም። ወዲያውን ቀዶ ጥገና ተደርጎ መጠገን ያለበት ነገር ነው እንደ ሱ አይነቱ። እና በአደጋ የሚመጡት ብዙ ጊዜ እንደዚሁ ዝም ብለን እንተዋቸው የምንላቸው አይነት ቀዳዳዎች አይደሉም። እንደነሱ አይነቶቹ ትንሽ ሰፋ ያሉ ናቸው። ቅድም እንዳልነው ነው ከሚገባው የደም ዝውውር የተለየ ነገር ፈጥረው ልብን ቶሎ የሚያደክሙ ስለሆኑ እንደሱ አይነቶቹ ወዲያው መሰራት ያለባቸው መጠገን ያለባቸው ጉዳዮች ናቸው። ዶክተሩ ብሸት ይሄ ምናልባትም የልብ ስብራት በሚል የበረታ ሐዘንን የገለጽንበትንም ሊያካትት ይችላል። ብዙ ጊዜ የሰዎችን ስሜት ከልብ ጋር በልማድ እናዛምዳለን። ሰው ሲያዝን፣ የተለየ ስሜት ደስታ ሲሰማው፣ የልብ አመታቱም ሆነ የልብ አሰራሩ ላይ የሚፈጠሩት ስሜቶች ልብ የሚቆጣጠረው የአእምሮን ቦታም የሚወስድ ይመስላል በአነጋገራችን። ይሁንና አንድ ሰው ልቡ ላይ አደጋ ከደረሰበት በኋላ ይልቁንም ደግሞ የልብ ሽንቁር ቢኖረው ወይ የልብ ስብራት ቢደርስ የነበረውን ተፈጥሯዊ የስሜት መገለጫ ሁኔታዎች ሊቀይረው ይችል ይሆን? ፍቅር ሊሆን ይችላል። የበረታ ሐዘን ሊሆን ይችላል። ልብ በገጠመው የጤና ሁኔታ ለእነኛ ስሜቶች ሰው የሚሰጠውን ምላሽ ይቀይሩ ይሆን? ልክ ነው። ብዙ ጊዜ ልብ ላይ ብዙ አይነት ነገር ነው የሚመጣውና ያው እኔን እንግዲህ የልብ ሐኪም ስለሆንኩኝ በጣም አደላለሁ ማለት ነው። ወደ ልብ ያደላሉ አእምሮን ትቶ ሁሉ ነገር በልብ ቁጥጥር ስር እንዳለ አድርጌ የማይ ግለሰብ ነኝና፣ ልክ ነው። የደስታም ሊሆን ይችላል፣ የመደንገጥ ሊሆን ይችላል፣ የሐዘኔታም ነገር ሊሆን ይችላል። አንድ አንድ ግለሰብ አንደኛ ነገር ያው እውነት ልብ ላይ በእውነት በሕክምና ደረጃ የምናየው ሽንቁር ወይም ቀዳዳ በሌላው በስሜት ገጽታ በምናየው ሁኔታ ላይ ብዙ ለውጥ የሚያመጣ አይመስለኝም። ግን ካልከው ነገር ጋር ትንሽ አገናዝቤ መናገር የምፈልገው ነገር ምንድን ነው፣ ቅድምም እንዳልኩት ለእኔ በስሜት ደረጃ የምናወራው ሽንቁር አስፈላጊ ነገር ይመስለኛል። ሁሉም ነገር ዝም ብሎ ቀጥታ መንገድ ሁሉ ነገር ምንም በዚህ የማይዛነፍ በዚህ የማይሄድ ዝም ብሎ ነገር ከሆነ ያው የሚሰለች ወይም ደግሞ ዳል ነገር ይሆናል ማለት ነው። ሙሉ ስሜት አይኖረውም ሕይወት። ማዘንም፣ መተከዝም መደሰትም የተፈጥሮ ስሜቶች ናቸውና ያን ሁሉ አንድ ሰው በውስጡ ማለፍ አለበት ነው የሚሉን አለ እነሱ የአንድ ግለሰብን እድገትና ብልጽግና የሚያመጡ ነገር ይመስለኛል። እና ካለ ሽንቁር እድገት የለም ባይ ነኝ። ስለዚህ እነሱ ሲኖሩ ነው ያንድን ነገር ጥሩነት፣ ያንድን ሰው ፍቅር ትንሽ ተጨንቆ አልፎ ከእንግዲህ ወዲያ ጭንቀትን እንዴት መቋቋም እንደሚቻል እንዲያው መንገዱ ሁሉ ቀጥተኛ አለመሆኑን የኑሮ መንገድ ቀጥተኛ አለመሆኑን ሰው የሚገነዘበው እንደነሱ አይነት ነገሮች ሲደርሱ ይመስለኛል። በአንድ ገጽታው ሳየው ያው ለዛች ለደረሰችበት ሁኔታ የልብ ሽንቁር አስጨናቂና ያንን ሰው እኔ ከሌላው ተለይቼ ለምን ይሄ ደረሰብኝ አይነት ሁኔታ ላይ እንደዛ አይነት አስተሳሰብ የሚያመጣ ነገር ሊመስል ይችላል ግን በዘለቄታው ሲታይ ይሄ ነገር ያንን ሰው አዳብሮ እንዲያውም ለመጪው በጣም የዳበረ ህይወት የሚያዘጋጅ ነው የሚመስለኝ ሳስበው። ዶክተር ውብሸት ለልብ ያደላሉን? እንግዲህ ምናልባት የሚያመችዎት የመቋጫ ነጥብ ላንሳ አንዳንዴ የልብን ገራገርነት ለመግለጽ ግለሰቡ በአእምሮ ስሌት ሳይሆን በልቡ ነው የሚያስበው እሱ እኮ እስከ ማለት እንደርሳለን። ገራገሩ ነው፣ የልብ መንገድ እንደማለት ነው። በእርግጥ ልብ በሀሳባችንም ሊያደርግ የሚችለው ሊጫወት የሚችል አይኖር ይሆን? አእምሮን ተጽዕኖ የማሳደር ድረስ ሊሄድ ይችል ይሆን? ሁለቱ አብረው እየተቀባበሉ ነው እንግዲህ የሚሰሩት እኔ እንደሚመስለኝ ለአሁን አንተ እንግዲህ ይህንን መግለጫ ስሰራ እንደምታውቀው የአእምሮ ሐኪሞች ደግሞ ጓደኞችም እየሰሙኝ ሊሆን ይችላል፣ እና ከዚህ በኋላ ሌላ ችግር እንዳይመጣ ማለት የምትለው ምንድን ነው? ሁለቱ በጣም እየተረዳዱ የሚሰሩ ነገሮች መሆናቸው እና ያው ልብ እንግዲህ ደሙን አንጽቶ ወደዛ ካላከ አእምሮም አይሰራም። አእምሮም ደግሞ አንዳንዴ ልብን፣ ለምሳሌ ልብ ቶሎ የሚሮጥ ከሆነ በደስታም ሆነ በድንጋጤም ከሆነ በአደጋ እሱ መልእክት የሚላከው ከአእምሮ በኩል ነው። አእምሮ ነው በእኔ የሆነ ነገር አይን ወደ እኔ ልኳል የሆነ መልእክት፣ ያንን መልእክት ተገንዘብና ሮጥ ሮጥ በር ወይም ደግሞ ያየኸው ልጅ ያየሀት ልጅ እንደዚህ እኮ ማነጋገር የምትፈልገው ና፣ አሁን ደስ ይበል። ይሄ መልእክት ምንድን ነው ከአእምሮ ቶሎ ይል ና ወደ ልብ ይላካል። ያኔ ነው እንግዲህ ልብ መምታት የሚጀምረው መደሰት የሚጀምረው ማለት ነው እና ሁለቱ በጣም የተጠናከረ ግንኙነትና አብረው አብረው የሚሰሩበት ሁኔታ የሚከሰት ይመስለኛል። መልካም ነው። እንግዲህ ባይሆን የአእምሮ ሕክምና ሙያ አጋሮችን ጋብዘን ልብና የአንጎልን ጉዳይ ጎን ለጎን የምናወራበት እድል እንደሚፈጠር ተስፋ አደርጋለሁ። በጣም ደስ ይለኛል። አሁን እንደሱ ሲሆን ፌር ይሆናል ማለት ነው። እዚህ አእምሮም አንድ የሚቆምለት ሰው ካገኘ አሁን ጎን ለጎን ሆነን ምንም አይደለም እንግዲህ የትኛው ምን እንደሚያደርግ ያኔ በደንብ መነጋገር እንችላለን። መልካም የአድማጮች ጥያቄ አይቋረጥም። ይበልጡን ደግሞ ልብና አንጎልን የሚመለከቱ ጥያቄዎች በብዛት ይደርሱናል። ዶክተሩ ብሸት አየነው፣ የሄኒፒን የህክምና ማዕከል ሚኒያፖሊስ፣ ሚኒሶታ የሚገኘው የልብ ህክምና ክሊኒክ ዲሬክተር፣ በተደጋጋሚ ለአድማጮች ጥያቄ ጊዜውን በመስጠት ሙያዊ ማብራሪያ ስለሚሰጡን እናመሰግናለን። እኔም ስለሰጣችሁኝ እድል አመሰግናለሁ። ንግድና ምጣኔ ሀብት የመጨረሻው ዝግጅታችን ነው። በኢትዮጵያ የባንክ አገልግሎት የሚሰጡ ተቋሞችን የካፒታል ገንዘብ አቅም ጣሪያ ከፍ የሚያደርግና በብሔራዊ ባንክ አማካይነት ውህደት ለመፍጠር እስከ ማስቻል ስልጣን የሚሰጥ መመሪያ በፖሊሲ አውጪዎች ምክር እየተደረገበት ነው። ባንኮች ገበያ ላይ የሚሰበስቡትን የገንዘብ አቅም ከፍ እንዲልና የኢንቨስትመንትን ኢንቨስትመንትን በመሳብ እንዲጠናከሩ ማስቻል፣ ይህን ሁኔታ ካላም አሉ ደግሞ እንዲዋሃዱ በመንግሥት በኩል አማራጮችን እስከ መፈለግ ይዘልቃል። ይህን ሁኔታ በኢትዮጵያ የሚንቀሳቀሱ ባንኮች መሪዎች እንዴት ይመለከቱታል? የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር የህብረት ባንክ ፕሬዚደንት አቶ ታየ ዲበኩሉን አነጋግሯል። የአምስት ዓመት የእድገትና የትራንስፎርሜሽን እቅድ በሚዘጋጅበት ጊዜ ያው በሚቀጥሉት አምስት ዓመታት ማለት ነው። ወረዲት የጀመረው እንግዲህ አንድ ሁለት ዓመት ይሄዳል። በዚህ ጊዜ ውስጥ ካፒታላችንን ማሳደግ እንደሚገባን እንደገናም ደግሞ የአቅም ማጎልበትን በተመለከተ መርጀርንም እንደ አንድ አማራጭ ማየት እንደሚገባን እና ውድድሩን እስቲ የሆነ እንደሚሄድ ገበብ መከፈት ትድል እንዳለው እንዲሁ መግለጫ ተሰጥቶበታል። ዛ ውጭ ግን በተለየ ሁኔታ የተደረገ እርምጃ ያው ምንም የለም። በባንክ ግን በእኛም በኩል ነገር ሊሆን እንደሚችል ከመረዳትን የተነሳ በሁሉ አንጻር ራሳችንም ተመራጭ ለማድረግ ያው እየሰራን ነው። እንግዲህ የገንዘብ አቅማችሁን እንድትጨምሩ ከመንግስት በኩል ስትጠየቁ እናንተ የግል የንግድ ባንኮች ናቸው ሃሳብ ነው የተሰጠው እንጂ አስገዳጅ ሆናታ ወይም ደግሞ ከዚህ ጋር መመሪያ እኮ እንትን አልተባለን። አቅጣጫ የሚያመለክት ነገር ነው እና በዛ አንጻር እኛም ካፒታላችንን ያሳድገናል ቀደም ብሎ ማለት ነው ያው እየሰራንበት ነው። ከዚህ አንጻር አቅጣጫውን ግንዛቤ ወስደን ማለት ነው። ባንኮች እንዴት ነው የገንዘብ አቅማቸውን የሚያሳድጉት? እንግዲህ አቅም በአንድ ጊዜ በፍጥነት የሚፈጠር ነገር አይደለም እና በምን አይነት መልኩ ነው የገንዘብ አቅም የገንዘብ አቅምና የካፒታል አቅም ሁለቱ እንግዲህ ይለያያል። በፋይናንስ የካፒታል አቅምም አዳዲስ ሼሮችን በማውጣት ነው የሚገነባው፣ በስራ ወይም ደግሞ ከትርፍ ከሚገኘው በተጨማሪ በዚህ መንገድ የሚሄዱ ነገር ነው። ከገንዘብ አቅም ጋር ያለውን ከማበደርና ከመሳሰሉ ጋር ነው ተያያዘ ያለው አቅም የሚገነባው። በእኛ ሀገር ያለው ብቸኛ ሚስ ተቀማጭ ገንዘብን ማሳደግ ነው። እና በዛም አንጻር የተቀማጭ ገንዘብ እድገቱ ጥሩ ነገር ነው የሚያሳየው፣ ማለት ከአመት አመት ግሮዝ ሬቱ እየጨመረ ነው የመጣው። ኢንአብሶሉት ተርምስ ከመጨመሩ ባሻገር ግሮዝ ሬቱ እየጨመረ ነው የመጣው የሚያድግበት መጠን ማለት ነው። ይሄን ሁኔታ እናንተ እንዴት ነው የምትመለከቱት? ካፒታላችሁን ወይም አማርኛ ለመጠቀም ነው የገንዘብ አቅም የምለው ይህንን ፖዘቲቭሊ ነው ፐርሶናል የምናየው። አንድና ዋነኛው ምክንያት አንድ ባንክ የሆነው ሶሳይቲያችን እጅግ በጣም ከፍተኛ ነው በኛ ሀገር ሁኔታ። ስለዚህ ያው የገንዘብ ወይም የባንክ አገልግሎት ህዝብ የማድረሱ ነገር ያው ለነገ የማይባል ነው። ያ ነው ሁለተኛ፣ በዛ የተነሳ ማለት ነው ሀገር ደረጃ ተጠቃሚ ሊያደርግ የሚችል ማለት እንግዲህ በየሰው ኪስ ያንን ገንዘብ ከማውጣት ጋር በተያያዘ እና ያለን እንግዲህ በባንክ አሰራር ለጊዜ የማይፈለገውን ገንዘብ ከአንድ አቅጣጫ ስብስቦ ወደሚፈለግበት ማስገስ አደል። ስለዚህ ከዛ አንጻር አውትሪቹን ማለት ተደራሽነትን ማስፋት ተገቢ ነው። ሌላው ሶስተኛው አካታች የሆነ የባንክ አገልግሎት ማለት ነው፣ በተለይም በገጠሩ አካባቢ ለዛ ኢንቫይሮመንት ተስማሚ የሆኑ የባንክ አገልግሎቶችን የማቅረብ ነገር ነው። በተቃርኖ ወይም ደግሞ ከዚህ ጋር የተቃረነ የሚሄደው ምንድን ነው ብራንች በተከፈተ ቁጥር የአስተዳደር ወጪው ስራ ለማስኬድ የምናወጣው ወጪ ሲግኒፊካንት እየጨመረ ይሄዳል ተጣጥሞ እንዲሄድ ዘመናዊ የባንክ አገልግሎት መስጫ መንገዶችን መከተል የግድ ይላል አማራጭ የሌለው ነገር ነው አለበለዚያ ሸንቶ ነው መቀጠል አይቻልም ወጪው ይበዛል ማለት ነው ከሚገኘው ጥቅም ስለዚህ ሁኔታውም አሁን ያሉትን መረጃዎችን ስንመለከታቸው የብራንች ቁጥራችንም ጨምሮ ከአመት አመት የተቀማጭ ገንዘብ መጠን እድገቱም እንደገናም ደግሞ አብሶሉት በሆነው መንገድ የጨመረበት ቁጥር የሚያበረታታ ነው። በጣም በጣም ደስ የሚል ነው። በምን ያህል ማሳደግ እንዳለባችሁ የተቀመጠ መስፈርት አለ? በአማካይ እንግዲህ ከሀያ አምስት እስከ ሰላሳ ባለው ያድጋል ተብሎ ይጠበቃል። በኛ እንትን ግን አሁን ኦሬዲ ኦልሞስት ሰላሳ ፐርሰንትና ከዛ በላይ እያደገ ነው። ስለዚህ በሰላሳ መቶኛ ነው ከሀያ አምስት እስከ ሰላሳ መቶኛ ነው እንዲያድግ የተጠበቀ ከሀያ አምስት እስከ ሰላሳ መቶኛ ባለው ያድጋል። ውህደት የሚለውንስ እንዴት ነው የምትመለከቱት? ህብረት ባንክ ከሌላ ባንክ ጋር የመዋሃድ ሀሳብ አለው? አንደኛው ጥያቄ እሱ ነው። ሁለተኛ ደግሞ ውህደቱን እንኳ ብታስቡ እናንተ በንግድ ስልት የምትወስኑት እንጂ በትዕዛዝ ወይም በመንግስት ስትራቴጂ የሚያልፍ ይሆናል ይሄ? አይ እስካሁንም ከኢትዮጵያ ብሔራዊ ባንክም ሆነ ከሌላ የመንግስት አካል ተዋህዶ የሚል መመሪያም አልታየም። ግን ያው እንደ አቅጣጫ መታሰብ አለበት ማለት የአገርስ ባንኮች አቅማቸውን ከማደርጀት አንጻር ማለት ነው፣ ፈርጣማ ከመሆን አንጻር ያ ሪሶርስን ማሰባሰቡ ያለ አንድ አማራጭ ነው የሚለውን እንዲሁ አመላካሽ ነገር ተነስቷል። ከዛ ባሻገር ግን በዚህ መንገድ ተዋህዱ የሚል ነገር እስካሁን የለም። የኬክ ማቅጣጫ ማለት ነው አንድ። ከዛ ሌላ እንደው ስለ ውህደት የጀመሩ ባንኮች ያለ የሚባለውን በራሴ ደረጃ ምንም የማውቀው የለም። እንደገናም በእኛም ደረጃ ከዚህ ጋራ በተያያዘ ሲቲ የሚታወቅ ነገር አቶ ታየዲ በኩሉ የህብረት ባንክ ፕሬዚዳንት ለሰጡኝ ማብራሪያ አመሰግናለሁ ም አመሰግናለሁ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል ሐምሌ መጀመሪያ ላይ ፕሬዝዳንት ዶናልድ ትራምፕ ሶማሊያ ደቡብ ሱዳን ናይጄሪያና የመን ውስጥ ባለው ዐመፅና የምግብ ዋስትና እጦት ለሚሰቃዩ 20 ሚሊዮን ህዝብ የ639 ሚሊዮን ዶላር እርዳታ ይፋ አድርገዋል በዩናይትድ ስቴትስ የዓለም አቀፍ የረድኤት ድርጅት የዲሞክራሲ የግጭቶች መከላከያና የሰብዓዊ እርዳታ ክፍል ምክትል ዲሬክተር ሮበርት ጀንኪንስ እንደገለጡት በብዙ አስር ሚሊዮኖች የሚቆጠሩ ሰዎች ናይጄሪያ፣ ደቡብ ሱዳንና የመን ውስጥ ሰው ሰራሽ በሆነ ቀውስ እየተሰቃዩ ሲሆን እነዚህ ሁሉ ስቃዎች ደግሞ በውዝግብና በግጭቶች ሳቢያ የመጡ ናቸው። ሶማሊያ ውስጥ የሚካሄደው ግጭትም ይላሉ ቀድሞውኑ ከባድ የነበረውንና ለረጅም ጊዜ የዘለቀውን ድርቅ ማባባሱ ተወስቷል። በአንዳንድ የደቡብ ሱዳን አካባቢዎች የነበረውን ድርቅ ያስታገሰ እርዳታ ቢገኝና ያም እርዳታ የመንና ሶማሊያ ያለውን ረሃብ የገታ ቢሆንም አጠቃላዩ የምግብ ዋስትና አለመረጋገጥ ግን ሁኔታዎችን ማባባሱን፣ ይህም ለሕይወት አስጊ የሆነ የረሃብ አደጋ መደቀኑን የዩኤስኤአይዲው ባለሥልጣን ገልጠዋል። በተጠቀሱት አራት ሀገሮች በሙሉ የእርስ በርስ ውዝግቦች ናቸው ለሰብአዊ እርዳታ አስፈላጊነት ዋናዎቹ ሰበቦች። ሶማሊያ ውስጥ በችግር ላይ ወዳሉ አካባቢዎች ለመድረስ በዚያ የሚካሄደው ግጭት ደንቃራ ሆኗል። ደቡብ ሱዳንና የመን የሚካሄደው የእርስ በርስ ጦርነት ኢኮኖሚውን አዳሽቆ የእርሻ ምርቶችን አቀጭጮና የንግዱን ዘርፍ አዳክሞ የአገሮቹ የምግብ ዋጋ እንዲንር ሆኗል አልሻባብ በሶማሊያ ቦኮ ሃራም በናይጄሪያና አይሲስ በምዕራብ አፍሪካ በሚያካሄዷቸው የሽብር ጥቃቶች የሰብአዊ እርዳታ አስፈላጊነትን ከማባባስ አልፈው አቅርቦቱንም አደናቅፈዋል አሁን በተገኘው ተጨማሪ እርዳታ ግን ዩናይትድ ስቴትስ የበለጠ የአስቸኳይ ጊዜና የተመጣጠነ የምግብ አቅርቦት እንዲሁም ሕይወት አድን የሕክምና አገልግሎት ንጹሕ የመጠጥ ውሃ፣ አጣዳፊ መጠለያዎችን ታቀርባለች። ይህ ተጨማሪ እርዳታ ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ 2017 ዓ ም መጀመሪያ አንስቶ በአጠቃላይ ያደረገችውን የሰብአዊ እርዳታ በ1.8 ቢሊዮን ዶላር ከፍ ያደርገዋል ሲሉ የዩኤስአይዲ ባለሥልጣን ተናግረዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አጠር ያለ የማጠቃለያ መረጃ እንስጣችሁ። አንድ የዩናይትድ ስቴትስ ዶላር 23 ብር ከ16 ሳንቲም ተመንዝሯል። ዛሬ የነዳጅ ዋጋ 46 ብር ከ34 ሳንቲም ነው። 1095 ብር ከ01 ሳንቲም ማለት ነው አንድ በርሜል። እንዲሁም የወርቅ ዋጋ 1 ግራም 40 ዶላር ከ29 ሳንቲም፣ 952 ብር ከ05 ሳንቲም ማለት ነው። ነገ አዲስ አበባ አልፎ አልፎ ዝናብ እንደሚኖራት ተንብየዋል። ከፍተኛው ሙቀት 12 ከፍተኛው 19 ዝቅተኛው 12 ዲግሪ ሴልሽየስ ነው የሚሆነው። ልክ የዛሬ ባ74 ዓመት በ935 ዓመተ ምህረት የፋሽስት ጣሊያን መሪ ቤኒቶ ሙሶሊኒ ከስልጣን ተባሮ በቁጥጥር ስር ዋለ። የተከበራቸውሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉ፣ ቴክኒሻኑ ኦድሬስ ሬጅስ፣ አስተናጋጆቻችሁም ሰለሞን አባተና ሰለሞን ክፍሌንን አብራችሁም ስለቆያችሁ እናመሰግናለን። ቀጥሮ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደህና ደግሞ Tchau,